አንድ የኢትዮጵያ ሁሉን አቀፍ የብሔራዊ መግባባትና የሽግግር መንግስት አስተባባሪ ኮሚቴ የሚባል አካል ሀገር ውስጥ ሊካሄድ ላቀደው ወይም ለማካሄድ ያቀደው ጉባኤ የርዕሰ ብሔሩን ድጋፍ እንዳገኝ አስታውቋል። ጉባኤው ብሔራዊ መግባባትንና እርቅን የሚያመቻች መድረክ ይፈጥራል ተብሎ እንደሚጠበቅ ይኸው ኮሚቴ ይገልጣል። ጉባኤው ከሰላማዊ የትግል ስልት በተጨማሪ ሌሎች አማራጮችን እንጠቀማለን የሚሉ ኃይሎችንም እንደሚያሳትፍ ተናግሯል። ደስካቸው አማህ ነው ዘገባውን የላከልን። ዛሬ ረፋዱ ላይ የመላው ኢትዮጵያ አንድነት ድርጅት፣ የኢትዮጵያ ራዕይ ፓርቲ፣ የኦሞ ሕዝቦች ዴሞክራሲያዊ ኅብረትና ሰማያዊ ፓርቲ በአንድነት ባወጡት ጋዜጣዊ መግለጫ ብሔራዊ መግባባትንና እርቅን የሚያመቻች መድረክ የሚፈጥር ጉባኤ ለመጥራት እቅድ መያዙን ይፋ አድርገዋል። የጉባኤው ውጥን ከሀገር ውጭ በዩናይትድ ስቴትስ ከወራት በፊት እንደተጀመረም የፓርቲዎቹ የጽሑፍ መግለጫ ይናገራል። ባለፈው የካቲት ወር ደግሞ ከሀገር ውስጥ የሄዱ ፓርቲዎች በተሳተፉበት ስብሰባ ጭምር ይሄ ውጥን አድጎ ኃላፊነቱ አገር ቤት ለምንገኝ ፓርቲዎች ተላልፈዋል ይላል መግለጫው። በውይይቶቹም አጠቃለያ ስለ ተላለፈው ውሳኔ መግለጫው ጨምሮ ሲያወሳም ዘላቂና ሁሉንም ተጠቃሚ የሚያደርገው መፍትሔ ገዢውን ፓርቲ ጨምሮ ሁሉን አቀፍና ሁሉን አሳታፊ ብሔራዊ መግባባትና የሽግግር መንግሥት ምስረታ መሆኑ ሁሉም ተስማምቶበታል ብለዋል። ይህን የጋራ መድረክ ለመፍጠርና ከባለ ድርሻዎች ሁሉ ጋር በህብረት ለመንቀሳቀስ አራቱን የፓርቲ አመራሮችን ያቀፈ የኢትዮጵያ ሁሉን አቀፍ የብሔራዊ መግባባትና የሽግግር መንግሥት ምስረታ አስተባባሪ ኮሚቴ ተዋቅሮ የተለያዩ ሥራዎችን እያከናወነ እንደሚገኝ ይዘረዝራል። ኮሚቴው አከናወንኳቸው ካላቸው ተግባራት አንዱ የሀገሪቱን ፕሬዚዳንት የዶክተር ሙላቱ ተሾመን ድጋፍ ማግኘት እንደነበረም ያስረዳል። የመላ ኢትዮጵያ አንድነት ድርጅት ፕሬዚዳንትና የኮሚቴው ሰብሳቢ ዶክተር በዛብህ ደምሴ፣ ዶክተር ሙላቱ አንድ ጽሑፍ ጽፈንላቸው ነበር። ይሄንን ስብሰባ እዚህ አዲስ አበባ ለማድረግ ዕቅድ እንዳለን እኛ በጻፍንላቸው ደብዳቤ መሰረት አርብ ዕለት በዘጠኝ ሰዓት ተኩል ጠርተውን ሰፋ ባለመልኩ ይህንን ጉዳይ ከእኛ ጋር ተወያይተዋል። ተወያይተውም በእውነቱ እኛ አሁን እዚህ ኢትዮጵያ ውስጥ ሁሉን ኢትዮጵያውያን ማለትም በዓለም ላይ የሚገኙትን ኢትዮጵያውያኖችን በተመለከተ የምናደርገውን ስብሰባ መንግስታቸው እንደሚደግፍ ጥሩ ጅማሮ መሆኑን ነግረውን በርቱ ብለዋል። ኮሚቴው ድጋፉን የሚሻው ከፕሬዚዳንቱ ብቻ እንዳልሆነና ከአዲሱ ጠቅላይ ሚኒስትር ከዶክተር አብይ አህመድም ተመሳሳይ ድጋፍ ለማግኘት ጥረት እንደሚያደርግ የኮሚቴው ዋና ጸሐፊ የኢትዮጵያ ራዕይ ፓርቲ ፕሬዚዳንት አቶ ተሻለ ሰብሮ አብራርተዋል። ለተከበሩ ለአዲሱ ጠቅላይ ሚኒስትር ሌላ ደብዳቤ ተዘጋጅተዋል። በዚህ በሁለት ቀን ውስጥ በእጃቸው በጽሑፍ ቤታቸው እንዲደርሳቸው ይደረጋል። እሳቸው ክቡር ፕሬዚደንቱን በምንጠይቅበት ጊዜ ወይም እዛ ቀጥሮ በያዝንበት ወቅት አዲሱ ጠቅላይ ሚኒስትር ገና አልተመደቡም ነበረ። አዜማው ላይ ነበረው ጭምጭንታዎች ነበሩ። ስለዚህ ከመጀመሪያው ጀመር ሁለቱም ማወቅ እንዳለባቸው ግን ቤቱ ይረዳል፣ ኮሚቴው ይረዳል። አሁን ደግሞ ለሳቸው ትንሽ ጊዜ እንዳገኙ ብለን ነው የተዘጋጀ ጽሑፍ አለ፣ እሳቸውን ለማነጋገር ይቅዱ አለን። ይህን ኮሚቴ የመሠረተውን በዩናይትድ ስቴትስ ሲያትል ከተማ የተካሄደውን ስብሰባ በተመለከተ ዶክተር በዛብ ደምሴ ከማንኛውም ስብሰባ የተለየ እንደነበረ ይገልጻሉ። ስብሰባውን ልዩ ከሚያደርጉት አንዳንዶች ናቸው ያሏቸውንም ዘርዝረዋል። የተለየ የሚያደርገውም በዓለም ላይ ያሉ ኢትዮጵያኖች በሙሉ የተሳተፉበት ጉባኤ ነው። ይሄን ስል በሰላማዊ መንገድ ብቻ ሳይሆን በሌላ መንገድ የሚታገሉ አካላት ስብሰባው ላይ ከኛ ጋር ነበሩ። በሌላ መንገድ የሚታገሉ ብዙ ኢትዮጵያኖች አሉ ውጪ። እነሱም እዚህ ስብሰባ ላይ ተገኝተው ቁጭ ብለው ለመወያየትና አሁን አገራችን ካለችበት ችግር ለመውጣት የምትችለው በመነጋገር መሆኑን አምነው በሰላማዊ መንገድ ከመንግስት ጋር ቁጭ ብለው ለመነጋገርና መፍትሄ እንዲገኝ ለማድረግ ነው። ዶክተር በዛብህ በስብሰባው ላይ ከተሳተፉት ድርጅቶች መካከል እነ ግንቦት ሰባትንና ሌሎች ተመሳሳይ ድርጅቶችን እንደ ምሳሌ ጠቅሰዋል። ጋዜጠኞች በበኩላቸው ይህ አሁን በስራ ላይ ካለው የአስቸኳይ ጊዜ አዋጅና ቋሚም ከሆኑ የአገሪቱ ህጎች፣ ለምሳሌ የአገሪቱ የጸረ ሽብር አዋጅን በማስታወስ ይመስላል፣ ሁኔታውን ከባድ አያደርገውም ወይ የሚሉ ዐይነት ጥያቄዎች ሰንዝረዋል። የኦሞ ህዝቦች ዴሞክራሲያዊ ህብረት ሊቀመንበር አቶ ግርማ በቀለ ዛሬ ጊዜው የተለየ እንደሆነ አስታውሰው ምላሽ ሰጥተዋል። ከዓመት በፊት ዶክተር ብርሃኑ ጎን የተቀመጥክ ብሎ ዶክተር መረራ ታስሮ ነበረ። ከተፈታ ወራት ነው የተቆጠረው። ዛሬ እኛ እያሰብነ ያለ ነው። እዚ ጋ ዶክተር መረራ እዚጋ ዶክተር ብርሃኑ እዚ ጋ ዶክተር አብይ እዚ ጋ ዶክተር ሙላቱ የሚቀመጡበትን አረንጅመንት ይሄንን ማድረግ አይጠቅመንም ካሉ ከሰባት ዓመት በኋላ የሆነውን አብረን ነው ያየነው። እኔ አለልም እነሱ ነው ያሉት። የመጨረሻ እድል ነው ህዝቡ የሰጠን ብለዋል። ይህን መጠቀም ለነሱ ይጠቅመዋል። ትናንት እኛ ዛሬ በምናገርበት ሀገር መንግስታችን እኮ ባህር ተሻግሮ ሰልሎ እና አንዳርጋቸውን ያሰረበት ሀገር ቁጭ ብለን ነው ዛሬ ስለ ብሔራዊ መግባባት የምናወራው። እንኳን ከውጭ የሚመጡትን እኛንም እያንዳንዱን ፓርቲ ጣት ሲያወጣ እንቆርጥልሃለን ብለው ቆርጠው አሳይተውናል። እዛቸው አገር ነው ያለን። እነ ብርሃኑ እየተዋጉ ነው፣ ትልቁ አመራራቸው ቃሊቲ ቁጭ ብሎ ነው። ይሄንን ከእኛ ጋር ሶስት ቀን ቁጭ ብለው የተወያዩት እነሱም አይጠፋቸውም፣ እኛም አይጠፋንም። ምን ያህል ዋጋ ለመክፈል ተዘጋጅታችኋል? ከሆነ ይህንንም ለመክፈል ዝግጁ ነው። አራቱ ድርጅቶች ያወጡት መግለጫ በመጨረሻ ገዢው ፓርቲና መንግስት በሀገራችን ያለውን አሳሳቢ ሁኔታና በመንግሥትና በሕዝብ መካከል ያለውን የተዛባ ግንኙነት ያለውን እንደ ተረዱት ኮሚቴው ይገነዘባል ብሏል። አዲሱ ጠቅላይ ሚኒስትርም ችግሩን ለመፍታት የጋራ ርብርብ እንደሚሻ የተገነዘቡ መሆናቸውን ከንግግራቸው እንደ ተረዳ ኮሚቴው አመልክቶ ንግግራቸው በተግባር እንዲተረጎም ጠይቋል። መለስካቸው ካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ